የአንድነት ለዴሞክራሲና ለፍትህ ፓርቲ አንድነት በውስጡ የተለያዩ ችግሮች እንደነበሩበት በየወቅቱ ዘገባዎች ቀርበውበታል። ፓርቲው በሰጠው ጋዜጣዊ መግለጫ ይህንኑ ገልጾ ችግሩ በሕግ አግባብ ከተቋጨ በኋላ እጩዎችን ለማስመዝገብ የተሰጠው ጊዜ እጅግ አነስተኛ ቀናት በመሆኑ በወቅቱ የማካካሻ ጊዜ ጠይቀን አልተሰጠንም ይላል ያሰራጨው መግለጫ። ሆኖም ይላል በመቀጠል አንድነት በውስጡ ችግሮች ከመፈጠሩ በፊት በያዘው እቅድ መሰረት እጩዎችን ማቅረብ እንዳልቻለ ነው ሆኖም ከአምሳ ስምንቱ ተወዳዳሪ ፓርቲዎች መካከል በስድስተኛ ደረጃ መመዝገቡ ተዘርዝሯል ከዚህ ሌላ በምርጫ ወቅት ፓርቲው ደርሶብኛል ካላቸው ችግሮች ውስጥ ለዶችቬሌ የገለጹት ሊቀመንበሩ አቶ ትዕግስቱ አወል ናቸው በምርጫ ቅስቀሳ ወቅት የፓርቲውን አቋም የሚገልጹ ሀሳቦችን ስናቀርብ ይሰረዙ ነበር እና በቀጥታ የልዩነት ሀሳባችን ተደራሽ አልሆነም ለህዝቡ። ስለዚህ ሀሳባችን ተደራሽ ባልሆነበት ሁኔታ ደግሞ ያው ለመራጩ ብጅታ ሊፈጠር እንደሚችል ግምት ውስጥ እና በማስገባት ግን በምርጫ ወቅት ግን የተከናወኑ በተለይ ከታዛቢዎች ጋር በተያያዘ ችግሮች ነበሩ። ለምሳሌ አሁን በግልጽ ለማስቀመጥ እንፈልገው እኛ እጩ ባቀረብንበት ክልሎች ውስጥ ወይም ምርጫ ክልል ውስጥ ከየጣቢያው እንዲባረሩ መደረጋቸው ታዛቢዎች ከምርጫው አንድ ቀን በፊት ታዛቢዎች መታሰራቸው በምርጫው እለት አንድ የአፋር ክልል እጩአችን መደብደብ ያገኘናቸው እንትኖች ናቸው መረጃዎች አሁን ማስረጃዎችም ያሉ ነው። ድብደባውን የፈጸሙ ግለሰቦች በፖሊስ እንዲያዙ ጥረት ስናደርግ ፖሊስ ትብብር መንፈጉ የመሳሰሉትና እንዲሁም ከህግ ውጭ ወይም ደንቡ በማይፈቅደው መሰረት የምርጫ አስፈጻሚዎች ሚስጥር ክፍል ውስጥ ከመራጭ ጋራ መገኘታቸው እና ለዚህም በወቅቱ የነበረው ሁኔታ ነበር። በተለይ ከአዲስ አበባ እጩ የነበረው ሁኔታ። ሌላው የተፈቀደ ርቀት አለ፣ ታጣቂ ኃይል ከምርጫ ጣቢያ የሚቆምበት ነገር ግን ግን ከተፈቀደው ርቀት ባነሰ አንዳንዴም ምርጫ ጣቢያ ውስጥ የታጣቂ ኃይል መገኘቱ ይሄ ከምርጫ ሕጉ ጋር የሚጣረስ ነው። ከቤታቸው ጀምሮ መራጮች መዋከባቸውና የተወሰነ ምልክት በመግለጽ ምረጡ እየተባሉ መገለጻቸው ይሄ መረጃዎች አግኝተናል። ይሄ በምርጫው ላይ የታዩ ችግሮች ናቸው። በጋዜጣዊ መግለጫ ወቅት ፓርቲው ደረሰብኝ ያላቸውን ችግሮችና መሰናክሎች ዘርዝረዋል። በተጨባጭ ግን የት ስፍራ ለሚለው ጥቂቱን ለማብራራት ለዶቼ ቬለ ያስረዱት ለምሳሌ አሁን ከገጽኳ ችግሮች ውስጥ በስፋት መታሰር፣ አፋር ላይ እጩ ራሱ በጣቢያ አካባቢ አልነበረም፣ አስፋልት ዳር ሆኖ ተደብድቧል። በአዋሳ በሚገኙ ጣቢያዎች በተለይ በአምስት ምርጫ ጣቢያዎች ታዛቢዎች ታስረዋል። ቀደም ሲል በዋዜማው ታስረው በዕለቱ ስድስት ሰዓት የተፈቱበት ሁኔታዎች አሉ። እኛም ይህን ጉዳዩ መረጃው ስለደረሰን ማለት ነው። ይህን በማየት ብዙ በርካታ ታዛቢዎች ሸሹ። እነዚህን ችግሮች ለሚመለከተው የስልጣን እርከን ኃላፊዎችም ሆነ ለምርጫ ቦርድ ወይም ወደ ፍትህ አካላት በማቅረብ ችግሮችን ለመፍታት ምን ያህል ሰርታችኋል ለሚለው ህግ አግባቡን ተከትሎ እንታገላለን ብለና ምክንያት በወቅቱ ሪፖርት ተደርጓል በዛ በጣቢያው ማለት ነው ምክንያቱ ህጉ የሚፈቅደው አግባብ አለ የተፈጠረው ነገር በዛው በቅርብ ነው ነገር ግን ሰሚ አላገኙም አንዳንዶቹ አሁን ያው ይግባኝ እንዳሉ መረጃው ደርሶናል ከፍ ያለ ሲደርስ ደግሞ እኛም በዚሁ እንደምንከታተለው ነው በመጨረሻ አቶ ትዕግስቱ አወል ከዚህ ሁሉ እንካስላንቲያ አንድነት ፓርቲ የወሰደውን አቋም ገልጸዋል። ወሰን አቋም በመጨረሻ ላይ ግልጽ ነው። እንግዲህ ያው የሚሆነው ነገር ምንድን ነው? ፓርቲያችን አንድ ነገር ያምናል። ካለፉት ምርጫዎች በዚህ አንጻር አንድነት ፓርቲ ይህንን ውጤት መራጩን ህዝብ በማክበር መቀበል ተገቢ ነው ብሎ ያምናል። ጌታቸው ተድላ ለጊዮርጊስ ዶይቼ ቬለ ራዲዮ ከአዲስ አበባ